ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአፍሪካ ቀንድ የአፍሪካ ተስፋ እየሆነ ነው ብለዋል የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ባሰሙት ንግግር። Six months ago, a peaceful transfer of power took place in Ethiopia. Changes that have been welcomed and embraced by Ethiopians across the land. የዛሬ ስድስት ወር ኢትዮጵያ ውስጥ ሰላማዊ የሥልጣን ሽግግር ተፈጸመ። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ጤና ይስጥልን። እንደምናመሽታቸኋል የተከበራችሁ አድማጮቻችን። የኢትዮጵያ ወቅታዊ ሁኔታዎችና ዓለም አቀፍ ዜናዎች የተካተቱበትን የዛሬ አርብ መስከረም 18 ቀን 2011 ዓ ም ምሽት የአንድ ሰዓት ፕሮግራም የምናስተናግደው ሰለሞን ክፍሌና ቆንጂት ታየ ነን። ፕሮግራሙን ብርሃን ኃይሉ ትመራለች። አብራችሁን ታመሹ ዘንድ የአክብሮት ግብዛችን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የአፍሪካ ቀንድ የአፍሪካ ተስፋ እየሆነ ነው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ባሰሙት ንግግር ኢትዮጵያ የጀመረችው ለውጥ በሀገር ውስጥም በአካባቢውም አዲስ ተስፋን እየዘራ እንደሆነም አመልክተው፣ ኤርትራ ላይ የተጣሉት ማዕቀቦች ፈጥነው እንዲነሱ ጠይቀዋል። የተባበሩት መንግስታት ድርጅት መስራች አባል የሆነችው ኢትዮጵያ ለድርጅቱ ቻርተር መጠበቅና ለመርሆቹ መሳካት በየመስኩ እያበረከተች ነች ያሉትን ተግባር ቀዳማዊ ኃይለስላሴ ለዚሁ ጠቅላላ ጉባኤ ያደረጉትን ንግግር ማጣቀሻ ጭምር አንስተው አባል መንግስታቱን አስታውሰዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። በሌላ በኩል የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከኤርትራ፣ ከጅቡቲ፣ ከሶማሊያ፣ ከደቡብ ሱዳን፣ ከኬንያና ከሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ከዓለም አቀፍ ትብብር ሚኒስትሮች ጋር ተገናኝተው መነጋገራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ድረገጽ ገልጿል። ሚኒስትሮቹ በማበብ ላይ ባሉት ሰላም፣ ትብብርና ወዳጅነት ለመግፋት የጋራ ትብብራቸውን ለማጠናከር ሲሉ በተለያዩ ነጥቦች ላይ ተነጋግረዋል ይላል ድረገጹ። የኢትዮጵያው ጠቅላይ ሚኒስትር የሰላሙ ነፋስ የአፍሪካ ቀንድን ከፍተኛ ደረጃ ላይ አድርሶ ክልላዊ ኢኮኖሚን ወደ ማዋሃድና በርስ በርስ ወደ መተማመን በህብረት ሆነን የጋራ እጣችንን ለመምራት ወደምንችልበት ቦታ ያደርሰን በሚለው ነጥብ ላይ እንዳሰመሩበትም የውጭ ጉዳይ ሚኒስቴር ድረገጽ ጠቅሷል። የፌዴራል ጠቅላይ አቃቢ ህግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ የታለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር ወንጀል ድርጊት ክስ መስርቶባቸዋል። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮ ቆርጧል። በዚሁ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዝደንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀን እንዲሰጠው ቢጠይቅም ፍርድ ቤቱ አስር ቀናት ብቻ ፈቅዷል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። በቤንሻንጉል ጉምዝ ክልል አራት የካሚሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህን ተከትሎም የካሚሼ ዞን አምስት ወረዳ ወጣቶች ከሌላ ቦታ ለስራ መጡ ባሏቸው ዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ነዋሪዎች ተናግረዋል። የክልሉ መንግስት በበኩሉ ከሰኔ 16 2010 ጀምሮ የተለያዩ ግጭቶች እየተፈጠሩ መሆኑን ገልጾ የአመራሮቹ በታጣቂዎች መገደል ደግሞ ነገሩን የበለጠ እንዳባባሰው ጠቁሟል። የባአዴን ጉባኤ በባህር ዳር ሁለተኛ ቀኑን ይዟል። አስቴር ምስጋናው ተከታዩን ዘገባ አስተላልፋለች። የብአዴን ድርጅታዊ ጉባኤ በዛሬ ውሎ መደበኛ ጉባኤውን የሚመሩ አምስት አባላትን የመረጠ ሲሆን ሊቀመንበር አቶ ደመቀ መኮንን፣ ምክትል ሊቀመንበር ደግሞ አቶ ገዱ አንዳርጋቸውን አድርጎ መርጧል ያሉት የብአዴን ማዕከላዊ ኮሚቴ አባልና የጉባኤው ቃል አቀባይ አቶ ምግባሩ ከበደ ናቸው። አቶ ምግባሩ የጉባኤውን የውሎ አጀንዳ በማስመልከት በሰጡት ጋዜጣዊ መግለጫ ላይ እንደገለጹት ጉባኤው በዛሬ ውሎ በክልሉ በልማት በዲሞክራሲና በመልካም አስተዳደር ዙሪያ ባሉ ችግሮች ላይ ሰፊ ውይይት እያካሄደ እንዳለ ነው የገለጹት በተለይ በህገ መንግስቱ የተቀመጡ የዲሞክራሲ መብቶች በክልሉ እንዴት እየተተገበሩ እንደሆነና በህገ መንግስቱ ውስጥ ከተቀመጡ ነጥቦች ውስጥ ዲሞክራሲን የሚጎደው የትኛው ነጥብ ነው የሚለው ሀሳብም ተነስቶ ሰፊ ውይይት ተደርጎበታል። ከአጋርም ሆነ ከህት የፖለቲካ ድርጅቶች ጋር ያለው ግንኙነት ምን ያህል ዲሞክራሲያዊ ነው የሚለው ሀሳብም በዝርዝር ተነስቶ ሰፊ ውይይት እየተደረገበት ነው ብለዋል። በቀጣይ ቀናትም ውሳኔ እንደሚያገኝም ገልጸዋል። ይህ በእንዲህ እንዳለ ትናንት በመክፈቻ ንግግራቸው የድርጅቱ ምክትል ሊቀመንበር አቶ ገዱ አንዳርጋቸው የክልል ውስጥ መሰረታዊ ችግሮችን ለመፍታት በአዴን ቆርጦ እንደተነሳም ተናግረዋል። ባሳለፋቸው ዓመታት ያዳበረውን ህዝብን የመምራትና የማስተዳደር ልምድ፣ ሰላምና ጸጥታን የማስከበር ድፍረትና ጥበብ በአዲሱ ዘመን ከተጎናጸፈው የለውጥን መንገድ በትክክለኛ አቅጣጫ የመዘወር ብቃትና ተሰጥኦ ጋር አዋህዶ መጠቀም የአማራን ሕዝብ ችግሮች የመፍታትና በትልቁ የሀገራችን የለውጥ ጉዞ ውስጥም ሁነኛ ድርሻ ይዞ የመዝለቅ ትክክለኛ አቋም ላይ ይገኛል። ብአዴን ከዚህ በፊት እስከ 12ተኛ ድርጅታዊ ጉባኤው ከማዕከላዊ ኮሚቴ አባልነት ያገዳቸው አቶ በረከት ስምኦንና አቶ ታደሰ ካሳ አልተገኙም። ከዚህ በተጨማሪም የማዕከላዊ ኮሚቴ አባል ሁነው ያልተገኙት አቶ ካሳ ተክለ ብርሃንና አቶ ከበደ ጫኔም አልተገኙም። ለሁሉም ግን ጥሪ ያስተላልፈናል ብለዋል አቶ ምግባሩ። ከነባር አመራሮች ውስጥ አቶ አዲሱ ለገሰ፣ አቶ ህላዊ ዮሴፍ እና ወይዘሮ ገነት ሰውዴም ጥሪ ተደርጎላቸው አልተገኙም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ይህ በእንዲህ እንዳለ አድማጮች፣ አስረኛው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ዛሬ ተጀምሯል። የክልሉ ፕሬዝደንት አቶ ሚሊዮን ሚትያስ አጠር ያለ ማብራሪያ ሰጥተውኛል። ጉባኤው መቼ የትና ለምን ያህል ቀናት እንደሚካሄድ በመዘርዘር ይጀምራሉ። አመሰግናለሁ። ያው ጉባኤው ተጀምሯል፣ ዛሬ ነው ተጀመረ። ለሚቀጥሉት ሁለት ሶስት ቀናት ያው በሐዋሳ ከተማ ላይ ነው ጉባኤው እየተካሄደ ያለው። ይሄ ጉባኤ እንደተጠናቀቀ የኢህአዴግ ጉባኤ ዋሳ ሐዋሳ ስለሚቀጥል የኢህአዴግ ጉባኤ ከመካሄዱ በፊት የደደን ጉባኤ በሚቀጥሉት ሁለት ሶስት ቀናት ይጠናቀቃሉ ተብሎ ነው የሚጠበቀው። ከዚህ ጉባኤ ምን ይጠበቃል በተለይ ከወቅቱ የሀገሪቱ የፖለቲካ ሁኔታ አንጻር? የዚህ ጉባኤ ዋናው ዓላማ የባለፉት ሁለት ዓመታት የፖለቲካና ድርጅት ስራዎችን ገምግሞ ነው። እንዲሁም የመንግስት ስራዎች አስተጣጥም እንገምዝ ነው። ለሚቀጥሉት ሁለት አመታት ድርጅቱን የሚመሩ አመራሮችን፣ ማዕከላዊ ኮሚቴን እና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው። ሁኔታ ጋር ተያይዞ ያው የክልሉንም የሀገሪቱንም የፖለቲካና ቀጣይ የለውጥ ሂደቱን እንደሚመለከት ጉባኤተኛው ግን ደግሞ አሁን የተጀመረው የለውጥ ሂደት የሚቀጥልበትን ሁኔታ ጭምር የጋራ አቋም የሚያዝበት ጉባኤ እንደሚሆን ነው የሚጠበቀው እና ዛሬ ላይ የተጀመረው ጉባኤ በአጠቃላይ በክልሉ የነበሩ ያለፉት ሁለት ዓመታት ያሉ አሰራተኞችን በማየት ቀጣይ አቅዳቻዎችን ጭምር እንደሚያስገምጥ ነው የሚጠበቀው። እንዳሉት የእናንተን አጠናቃችሁ ኢህአዴግ ከሚያደርገው ጠቅላላ ጉባኤ ስምን ይጠበቃል። በእናንተ ግምት በዚህ ላይ ያለውትን አስተያየት ከሰጡኝ ያበቃለሁ። የኢህአደግ ጉባኤም አስተናጋጅ እንደመሆናችን መጠን የኢህአደግ ጉባኤም በተሳካ መልኩ ለማስኬድ ያው ዝግጅቶቻችንን ጨርሰናል። በኛ በኩል አስተናጋጅ እንደመሆናችን መጠን አጠቃላይ በተረጋጋ መልኩ የከተማውንም ሰላም በማረጋገጥ አካባቢውንም ሰላም በማረጋገጥ ጉባኤው የተሳካ እንደሚሆን ነው የሚጠበቀው እና ለሚቀጥሉት ሁለት አመታት ኢህአደግን የሚመሩ አመራሮች የሚመረጡበት ከመሆኑ ጋር ተያይዞ ወሳኝ ለሀገሪቱ የፖለቲካ ቀጣይ ስራዎች ወሳኝ የሆኑ ውሳኔዎች የሚተላለፉበት በመሆኑ ይሄ ጉባኤ በተሳካ ሁኔታ እንደሚካሄድ ነው አሁን ያለን ድርጅትም ይህንን የሚያሳይ ስለሆነ ቀጣይ ብዙ ትርጉም ያለው ሀገራችን ቀጣይ ለውጡን ከማስቀጠል አንጻር ውሳኔዎች የሚደረስበት እንደሚሆን ነው የሚጠበቀው። ከያድ ጉባኤ አንጻር አቶ ሚሊዮን ማቲያስ ለሰጡኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኤርትራ መንግስት ካቢኔ ሚኒስትሮች በዛሬው ዕለት ስብሰባ አካሂደው ሲያበቁ በኢትዮጵያና በኤርትራ መካከል የተደረሰውን ታሪካዊ የሰላም ስምምነት ተከትሎ በክልሉ ያሉትን አዲስ እውነታዎች ያላቸውን አድማስና አንደምታ በተመለከተ በሰፊው ውይይት ማድረጋቸው ተገልጿል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባወጡት መግለጫ ሚኒስትሮቹ የሰላም ስምምነቱን ተከትሎ በክልሉ በማቆጥቆጥ ላይ ያለውን አጠቃላይና ክልላዊ የስትራቴጂ ትብብር አካሄድም በስፋት ተወያይተውበታል ብለዋል። በፕሬዝደንት ኢሳያስ አፈወርቂ ሊቀመንበርነት የተመራው ስብሰባ ጥቅስ በክልላችን ያለውን ወቅታዊ የፖለቲካ ሁኔታ እንዲሁም ክልላዊ ትብብሮችን የተመለከቱ አጠቃላይ መርሃ ግብሮችን ገምግሟል። በአስቸኳይ ተግባራዊ መደረግ ያለባቸው እርምጃዎችም በተመለከተ መመሪያዎች ተሰጥተዋል ብለዋል። የወደብ ማስፋፋትና እድሳት፣ የመንገድ መሰረተ ልማት፣ የኃይል ና ተያያዥ ጉዳዮችም የተመለከቱ ፕሮጀክቶች ላይ ውይይት ተደርጓል። የመርሃ ግብሮቹ መጠናቀቅ ወጪያቸውን ጨምሮ መርሃ ግብሮቹ በሶስት ወራት ጊዜ ውስጥ እንደሚጠናቀቁ ነው ባለስልጣኑ የጠቀሱት። በመጨረሻም ለዩናይትድ ስቴትስ ጠቅላይ ፍርድ ቤት የታጩት ዳኛ ብሬት ካቨና እንዲሁም ወሲባዊ ጥቃት አደረሱብኝ ብለው የወነጀሏቸው ክሪስቲን ብሌዚ ፎርድን የምስክርነት ቃል ያደመጠው የመወሰኛው ምክር ቤት የፍትህ ኮሚቴ የእጩውን ሹመት ማጽደቂያውን ሂደት ወደ ምልአተ ጉባኤው መምራት ላይ በአሁኑ ሰዓት ድምፁን ይሰጣል። በኮሚቴው የሚወሰዱት አቋም ግልጽ ሳይሆን የቆየው ብቸኛው ሪፐብሊካን አባል ጄፍ ፍሌክ ትናንት አቋሜን አልወሰንኩም ብለው ነበር፣ ዛሬ የካቫናን እጩነት ደግፈው ድምፅ እንደሚሰጡ አስታውቀዋል። ዲሞክራቶች የካቫና ጓደኛ በመጥሪያ እንዲቀርቡ ያቀረቡትን ሐሳብ ኮሚቴው ውድቅ አድርጓል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናቸው። አሁን ወደ መጽሔት ክፍለ ጊዜ እንሸጋገራለን። የፌዴራል ጠቅላይ አቃቤ ሕግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር ወንጀል ድርጊት ክስ መስርቶባቸዋል። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮም ሰጥቷል። በዚህ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዚደንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ አሥራ አራት ቀን እንዲሰጠው ቢጠይቅም ፍርድ ቤቱ አስር ቀናት ብቻ ፈቅዶለታል። መለስካቸውማ ዝርዝራለሁ ጠቅላይ አቃቢ ህግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አሥራ ዘጠነኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ ጌቱ ግርማ፣ ቶሎሳ ብርሃኑ፣ ጃፋር ሁለቱ ጥላሁን፣ ጌታቸው ጎንፋ፣ ባህሩ ቶላ ቶሌራና ደሳለኝ ተስፋ ሀብታሙ በተባሉ ሰዎች የሽብር ወንጀል ፈጽመዋል በሚል ክስ መስርተዋል። ማመልከቻው ክሱን ሲዘረዝር ተከሳሾቹ በቀጥታ እንዲሁም በመላ ሐሳባቸውና አድራጎታቸው የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስ ብሎም በሀገሪቱ እየታየ ያለውን ለውጥ ተከትሎ በዶክተር አብይ አህመድ የሚመራ መንግሥት መኖር የለበትም፣ በስመ ሕዝበኝነት የራሳቸውን ዓላማ የሚያራምዱ ቡድኖች ናቸው። ስለዚህም መገደል አለበት በሚል ተከሳሾቹ ከውሳኔ እንደደረሱ የአቃቢ ሕግ ማመልከቻ ያብራራል። የክሱ ማመልከቻ ከዚህ ቀጥሎም ተከሳሾቹ ዛሬ ባልተያዙ ግብረ አበሮቻቸው አማካይነት ጥቃቱ መፈጸም ያለበት ቀድሞ በተደራጀ ማለትም በኦሮሞ ነፃነት ግንባር ኦነግ ስም በሚንቀሳቀሱና ቦምብ በመወርወር ጥቃት ማድረስ በሚችሉ አባላት አማካይነት መሆን እንዳለበት መስማማታቸውን ማመልከቻ ያስረዳል። ይህ አደራረግም ጠቅላይ ሚኒስትር አብይ አህመድ ተቀባይነት የሌላቸው በተለይም በኦሮሞ ብሔር ዘንድ የማይፈለጉ መሆኑን ለማሳየት ይረዳል በሚል እንደታቀደ ማመልከቻው ይተነትናል። በዚህ ቅድ መሠረትም ተከሳሾቹ በቡድን በመተላየት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካኝነት በተሰጣቸው ተልእኮ በጠቅላይ ሚኒስትር አብይ አህመድ ላይ ጥቃት ለማድረስ እና ሰልፉን ለመበተን በማሰብ የቦምብ ጥቃት በመሰንዘር በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት የሽብርተኝነት ድርጊት ወንጀል ተከሰዋል ይላል የጠቅላይ አቃቢ ሕግ ማመልከቻ። ይህን ክስ የመሠረተውም ከአንደኛ እስከ አራተኛ በተመለከቱ ተከሳሾች ላይ ሲሆን በአምስተኛው ተከሳሽ ላይ ደግሞ የሽብር ድርጊቱ ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ እያለው እና ለፖሊስ መጠቆም ሲኖርበት ይህንኑ ያላሳወቀ በመሆኑ በፈጸመው የሽብርተኛ ድርጊቶችን አለማስታወቅ ወንጀል ተከሷል ብለዋል። ይኸው የአቃቤ ሕግ የክስ ማመልከቻ ለተከሳሾቹ በችሎት በዝርዝር ተነቦላቸዋል። ፍርድ ቤቱ በመጨረሻም ተከሳሾቹ አቅማቸው የሚፈቅድ ከሆነ ጠበቃ እንዲያቆሙ ያ የማይሆንላቸው ከሆነ ደግሞ መንግሥት ተከላካይ ጠበቃ እንደሚያቆምላቸው አስታውቋቸዋል። ይህንንና የክስ መቃወሚያቸውን አዘጋጅተው ለጥቅምት ሁለት ቀን 2011 ዓ ም እንዲቀርቡ ቀጠሮ ቁርጦላቸዋል። ሰኔ 16 ቀን 2010 ዓ ም የአዲስ አበባና የአካባቢዋ ሕዝብ ለጠቅላይ ሚኒስትር አብይ አህመድና ለተጀመረው የለውጥ ሂደት ያለውን ድጋፍ ለመግለጽ መስቀል አደባባይ ከቶ በነበረበት ዕለት የቦምብ ጥቃት ተፈጽሞ ሁለት ሰዎች ሲገደሉ ከ160 በላይ ሰዎች ከባድና ቀላል የአካል ጉዳት እንዲደረሰባቸው አይዘነጋም። ይኸው ችሎት ለዛሬ ከቀጠራቸው ጉዳዮች አንዱ የቀድሞውን የሶማሌ ክልል ፕሬዚዳንት የአቶ አብዲ መሐመድ ዑመርን በክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድን በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንንና የክልሉ የቀድሞ ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን የፖሊስ ምርመራ ሂደት የደረሰበትን ደረጃ መመርመር ነበረ። ፖሊስ ለፍርድ ቤቱ እንደገለጸው የአርባ አንድ ምስክሮችን ቃል ተቀብለዋል። የአስራ ስምንት ሰዎችን አስከሬን ለምርመራ ወደ ሆስፒታል ልኮ ውጤት እየተጠባበቀ ነው። በተጨማሪም ብዙ የምርመራ ስራዎች እየተከናወኑ እንደሆነ አስረድቶ አያሌ የተጠርጣሪዎቹ ግብረአበሮችም የተሰወሩ መሆናቸውንና ለመያዝ ጥረት እየተደረገ መሆኑን ገልጾ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት አመልክቷል። አቶ አብዲ መሐመድ ዑመር በበኩላቸው አሁንም ሰብዓዊ መብታቸው እየተረገጠባቸው እንደሆነ ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ሁለቱንም ወገን ካዳመጠ በኋላ በተጠርጣሪዎቹ ላይ የተፈጸመ ነው የሚባለው በደል በተደጋጋሚ የቀረበ በመሆኑ የምርመራ ማዕከሉ ኃላፊ በሚቀጥለው ቀጠሮ ቀርበው ስለ ሁኔታው እንዲያስረዱ ፍርድ ቤት አዟል። ፖሊስ ለተጨማሪ ምርመራ 14 ቀናት የጠየቀ ቢሆንም በአስር ቀናት ውስጥ ምርመራውን አጠናቅቆ እንዲያቀርብ አዞ ለመስከረም 28 ቀን 2011 ዓ ም ተለዋጅ ቀጠሮ ቆርጧል። በሶማሌ ክልል የቀድሞ ፕሬዚዳንት አስተዳደር ወቅት አያሌ አሰቃቂ የሰብአዊ መብቶች ጥሰት ይፈጸም እንደነበረ በብዙ ዓለም አቀፍና የሀገር ውስጥ አካላት ሲነገር እንደቆየ ይታወሳል። ከጥቂት ወራት በፊት ደግሞ በክልሉ ዋና ከተማ በጅግጅጋና በሌሎችም ከተሞች ብሔርና ሃይማኖት ተኮር ጥቃቶች እንደተፈጸሙም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ቀጣዩ ዘገባ ወደ ኒውዮርክ የሚወስደን ነው። የአፍሪካ ቀንድ የአፍሪካ ተስፋ እየሆነ ነው ብለዋል የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ባደረጉት ንግግር። ኢትዮጵያ የጀመረችው ለውጥ በሀገር ውስጥም በአካባቢውም አዲስ ተስፋን እየዘራ እንደሆነ አመልክተው ኤርትራ ላይ የተጣሉት ማዕቀቦች ፈጥነው እንዲነሱ ጠይቀዋል። የተባበሩት መንግስታት ድርጅት መስራች አባል የሆነችው ኢትዮጵያ ለድርጅቱ ቻርተር መጠበቅና ለመርሆቹ መሳካት በየመስኩ እያበረከተች ነች ያሉትን ተግባር ቀዳማዊ ኃይለስላሴ ለዚሁ ጠቅላላ ጉባኤ ያደረጉትን ንግግር ማጣቀሻ ጭምር አንስተው አባል መንግስታቱን አስታውሰዋል። የጉባኤውን ሂደት እየተከታተለ ያለው ሶሎሞን አባተ ተጨማሪ አለው። የኢትዮጵያው የውጭ ጉዳይ ሚኒስትር ንግግራቸውን የጀመሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤን እንዲመሩ ለተመረጡት የመጀመሪያዋ ሴት ፕሬዚደንት መልካም ምኞታቸውን በመግለጽ ነበር። ስለ ሰባተኛው የድርጅቱ ዋና ጸሐፊ ኮፊ አናን ሕልፈትም ሀዘናቸውን አሰምተዋል። የውጭ ጉዳይ ሚኒስትር ወርቅነህ ገበየው በዓለሙ መድረክ ላይ የንግግራቸው ማዕከል ያደረጉት የዛሬ ስድስት ወር አካባቢ ኢትዮጵያ የጀመረችውን የለውጥ ሂደት ሲሆን ሁኔታውን ሰላማዊ የስልጣን ሽግግር ሲሉ ጠርተውታል። ሲክስ መንሥስ አጎ አ ፒስፉል ትራንስፈር ኦፍ ፓወር ቱክ ፕሌስ ኢን ኢትዮጵያ የዛሬ ስድስት ወር ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ተፈጸመ። ቻንጅስ ሃቭ ቢን ዌልካምድ አንድ ኤምብሬስድ በኢትዮጵያ ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሃዊ፣ ሰላማዊ የተካከልና ጠንካራ ማኅበረሰብ መፍጠር ባለፉ መሠረቶችና ስኬቶቻችን ላይ ቆመን አዲስ ኅብረተሰብ የመገንባት የምንደግፈው ራዕያችን ነው። በእርግጥ ይህንን እምቅ መልእክት ያዘለ አረፍተ ነገር የውጭ ጉዳይ ሚኒስትሩ አላብራሩም። ለውጡ ግን በሀገሪቱ የፖለቲካና ማኅበራዊ ታሪክ ውስጥ አዲስ ምዕራፍ መክፈቱንና እውነተኛ ለውጥ እንዲመጣም ተጨባጭ ዕድሎችና ሁኔታዎችን መፍጠሩን ወደ መተንተን ነው የዘለቁት። የወጣቱን ሕዝባቸውን ተስፋዎች የሚመጡ የለውጥ ዕድሎች ብለዋቸዋል። ዶክተር ወርቅነ ዊአር ወርኪንግ ቱደይ ቱዋይድን ንድ ዲፕን ሪፎርም ነሰሰሪ ቱፕሮሞት ዛሬ እየሠራን ያለነው ዲሞክራሲያዊ አስተዳደርና የሕግ የበላይነትን ለማስፈን የሚያስፈልጉ ማሻሻያዎችን ማድረግ ነው። አግባብ የሆነ አሠራርና ፍትሕን ለማበረታታት የሚያስፈልጉ የተሻለ የገንዘብ አስተዳደርን ለመፍጠር የሚያስችሉ በመላ አስተዳደሩ ውስጥ ግልጽነትና ተጠያቂነትን ለማራመድ የሚያበቁ የሕዝብ ተሳትፎና የተዋጣለት ዲሞክራሲን ወደ መዘርጋት የሚወስዱ ማሻሻያዎችን እያደረግን ነው። ኢትዮጵያውያን ባለፉ ጊዜያት በብዙ ችግሮች ውስጥ ማለፋቸውንና በችግር ጊዜም ያላቸውን ጥንካሬ ያስታወሱት የውጭ ጉዳይ ሚኒስትር ወርቅነህ አሁንም ሀገሪቱ ፈተናዎችን እየተጋፈጠች መሆኗን ተናግረዋል። ይሁን እንጂ የምጣኔ ሀብት እድገትና በሁሉም ዘንድ በተመጣጠነ ሁኔታ የሚዳረስ ልማትን ለመዘርጋት መንግስታቸው እየጣረ መሆኑን አመልክተዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገሪቱን የወደፊት አቅጣጫ ሊወስኑ የሚችሉ እርምጃዎችን እየወሰደ መሆኑን ተናግረዋል። መግባባትና ይቅርታን እንዲሰፍንም እየጣረ እንደሆነ ጠቁመዋል። ሙስናን፣ የሰብአዊ መብቶች ረገጣና የመልካም አስተዳደር እጦትን የመሳሰሉ የልማት እንቅፋቶችን ለማስወገድ እየሰራ ነውም ብለዋል። የጠቅላይ ሚኒስትሩ ያለፉ ወራት እንቅስቃሴዎች በኢትዮጵያ ላይ ብቻ የተወሰኑና ያተኮሩም አይደሉም። በውጭ ጉዳይ ሚኒስትሩ ማብራሪያ፣ ባለፉት ሦስት ወራት ውስጥ ጠቅላይ ሚኒስትሬ በተመሳሳይ ሁኔታ በመላ አፍሪካ ቀንድ የእርቅ ሂደት ጀምረዋል። ይህ በአፍሪካ ቀንድ ሀገሮች መካከል እየተካሄደ ያለ የእውነተኛ መግባባት ሂደት መጀመሪያ ነው። ኢትዮጵያና ኤርትራ የሀያ ዓመታት ባላንጣነትን አስወግደው የጀመሩትን አዲስ ህይወት፣ ሶማሊያና ኤርትራ ተግባብተው የዲፕሎማሲ ግንኙነት እንደገና መጀመራቸውን፣ የኤርትራና የጅቡቲ ፕሬዚደንቶች ጅዳ ላይ ተገናኝተው መጨባበጣቸውን ለጠቅላላ ጉባኤው ተናግረዋል። ሁኔታው ለአፍሪካ ችግሮች አፍሪካዊ መፍትሄዎችን የመፈለግ ተጨባጭ ማሳያ እንደሆነም አመልክተዋል። ለጸጥታ ጥበቃ ምክር ቤቱም የኢትዮጵያው የውጭ ጉዳይ ሚኒስትር ስለ ኤርትራ አቤቱታ አቅርበዋል። ኢን ላይት ኦፍ ዚስ ኢምፖርታንት አንድ ፖዚቲቭ ዴቨሎፕመንት ኢት ኢዝ ኦንሊ አፕሮፕሬት አንድ ታይምሊ ከዚህ ጠቃሚና ገንቢ የለውጥ ሁኔታ ጋር ተያይዞ አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው። በደቡብ ሱዳንም ያለው ሁኔታ አበረታች መሆኑን በተቀናቃኞቹ የመንግስትና የተቃዋሚ ኃይሎች መካከል የተፈረሙ የሰላም ስምምነቶችን አንስተዋል። ስለሆነም በአፍሪካ ቀንድ ጠንካራ የተስፋ አየር እየነፈሰ ነው ሲሉ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ቀደም ሲል ያስተላለፉትን መልዕክት በድጋሚ አስታውሰዋል። የግጭትና የመጠራጠር አባዜ እየተወገደ ነው። ኢንዲድ ሆርን ኦፍ አፍሪካ ኢዝ ቢካሚንግ ሆፕ ኦፍ አፍሪካ እውነትም የአፍሪካ ቀንድ የአፍሪካ ቀንዲል እየሆነ ነው። የጠመንጃዎች አፈሙዝ ጭጭ እንዲል እንዲህ ዓይነት አበይት እርምጃዎች እየተወሰዱ ባለበት ጊዜ ድህነትን ለመዋጋት የሚያስችል ሂደት የአካባቢያዊ ቁርኝት ማዕቀፍን ማስፈን ደግሞ የዚያኑ ያህል አስፈላጊ ነው። ኢትዮጵያ እያደረገች ያለችው እንቅስቃሴ በአካባቢው እና በአፍሪካ ደረጃም ሊፈጠር ለሚገባው ቅንጅትና ትብብር ያለውን ትርጉም ተቋቁመዋል። የውጭ ጉዳይ ሚኒስትሩ የተባበሩት መንግስታት ድርጅት መስራቿ ኢትዮጵያ ለተባበሩት መንግስታት ድርጅት መርሆች መጽናት ያላት ቁርጠኝነት ዛሬ የተፈጠረ እንዳልሆነና በጽናትም እንደምትቀጥልባቸው ነው የውጭ ጉዳይ ሚኒስትሩ የተናገሩት። ለዚህ እማኝነትም ቀዳማዊ ኃይለስላሴም ጠርተዋል። As Emperor Haile Selassie of Ethiopia stated in his address to the General Assembly in October 1963, የኢትዮጵያ ንጉሥ ኃይለ ሥላሴ በ1956 ዓ ም ለጠቅላላ ጉባኤው ባደረጉት ንግግር የተባበሩት መንግሥታት ድርጅት የሰው ልጅን ዕጹብ ድንቅ የሆኑ ጥማቶችና ፍላጎቶች ያቀፈ እንደሆነ ተናግረው ነበር። በመንግሥታት መካከል ግጭቶች ቢነሱ ያለ ኃይል በንግግርና በድርድር መፍታት፣ የሰብአዊ መብቶችንና የመሠረታዊ ነጻነቶችን የዘር፣ የጾታ፣ የቋንቋ፣ የሃይማኖት ልዩነት ሳይኖር መከበራቸውን ማረጋገጥ፣ የዓለምን ሰላምና ደህንነት ማስጠበቅ። እነዚህ ሐሳቦች ዛሬም አስፈላጊነታቸው ጠንክሮ እንደ ጸና ነው። ኢትዮጵያ በሰላም ማስከበር ተልዕኮች ያላትን የጎላ ተሳትፎ አሁንም የጸጥታ ጥበቃ ምክር ቤቱ ተለዋጭ አባል ሆና እያከናወነች ያለችውን ተግባር አንስተዋል። ኢትዮጵያ ትቀጥላለች። ኢትዮጵያ ኢዝ ን ዊል ኦልዌይስ ሪሜን ፈርምሊ ኮሚትድ ቱ ኤክሰርቲንግ ኢትዮጵያ ሰላማዊ የተካከለ ኑሮ ያላቸውና ጠንካራ ህብረተሰቦች በአካባቢያችን በመላ አፍሪካም እንዲፈጠሩ የሚደረጉ ጥረቶችን ለመደገፍ የሚቻላትን ሁሉ ለማከናወን ያላት ቁርጠኝነቷ የጸና ነው። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ እስከፊታችን ሰኞ ይቀጥላል። የኤርትራ የውጭ ጉዳይ ሚኒስትር እንደሚናገሩ በመርሃ ግብር የተያዘው ለነገ ነው። የጅቡቲ የውጭ ጉዳይ ሚኒስትር ትናንት ተናግረዋል። የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተመድን የድርጅቱ ሪፒት የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተባበሩት መንግስታት ድርጅትን ለሁሉም ጥቅም ያለው ለሁሉም ትርጉም ያለው እናድርግ የሚል ነው። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ከመንግስታቱ ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ኒውዮርክ። ሰሎሞን አባተን ለዘገባው እናመሰግናለን። ወደ ሀገር ውስጥ ዘገባዎች እንለፍ። በቤንሻንጉል ጉሙዝ ክልል አራት የካሚሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግሥት አስታውቋል። ይህን ተከትሎም የካሚሼ ዞን አምስት ወረዳ ወጣቶች ከሌላ ቦታ ለሥራ መጡ ባሏቸው ዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ነዋሪዎች ተናግረዋል። የክልሉ መንግሥት በበኩሉ ከሰኔ 16 2010 ዓ ም ጀምሮ የተለያዩ ግጭቶች እየተፈጠሩ መሆኑን ገልጾ የአመራሮቹ በታጣቂዎች መገደል ደግሞ ነገሩን የበለጠ እንዳባባሰው ጠቁሟል። በአሁኑ ሰዓትም የፌዴራልና መከላከያ ሰራዊት አባላት ግጭቶቹ ወደ ተፈጠሩባቸው አምስት ወረዳዎች ገብተው በማረጋጋት ላይ እንደሆኑ ገልጸዋል። ጽዮን ግርማ ዝርዝሮ አላት የክልሉ መንግስትና ነዋሪዎች ስለ ግጭቱና ጥቃቱ ለአሜሪካ ድምጽ ሲናገሩ በቤንሻንጉል ጉሙዝ ክልል ካለፉት ሶስት ወራት ጀምሮ ግጭት የበዛበት ከተማ ሆኖ መቆየቱን ነው። የትናንትናና የዛሬውን ያባባሰው ደግሞ አራት የካማሽ አመራሮች በታጣቂዎች መገደላቸው እንደሆነ ይናገራሉ። ዛሬ ማምሻውን በስልክ ያነጋገርኳቸው ነዋሪ እንደሚሉት በከተማው ወጣቶች በቀስትና በጦር እየተሰነዘረ ነው የተባለውን ጥቃት ሸሽተው በሺዎች የሚቆጠሩ ሰዎች ሰዎች ቀያቸውን ጥለው ኦሮሚያ ክልል ነቀምት ከተማ ተሸሽገው እንደሚገኙ ነው። ስሜን አትጥቀሽ ብለውኛል። ከማሽ ላይ የዞን አመራሮች ተመቶ ተብሎ በዛ ብቀላ ይሁን አናቅም፣ ወጣቱ ቀስትና ጦር ይዞ ከተማን ከበበው። ምንድን ነው ብለን ስንጠይቅ ዞን ከክልል መከላከያ ይምጣለን ይህን ነገር አፈርተናል እያለ ጠየቅን። መከላከያ ይመጣ ነው ይመጣ ነው እየተባለ ቆየ። መከላከያ አምሽቶ መጣ። መከላከያ ከበጣ በኋላም ከፖሊስ ጣቢያ አይወጣም ተባለ። ከዛ በኋላ እንደዚህ ቤት እየተዘረፈ ነው፣ በቀስ ሰውን እየመጡ ነው፣ እየደበደቡ ነው ብለን ስምን እኛ መውጣት አንችልም፣ ፖሊስ ሄድ አሉ። ፖሊስ ሄድ አሉ። ፖሊስማ ቢኖር ኑሮ መጀመሪያ ሁሉ ፈታ አይፈጠርም አለ። አሁን ጠቅላላ ሞባይል ቤት ጠቅላላ ተሰብሯል። ጨርቅ ቤት ያሉት ጠቅላላ ተሰባብረዋል። ንብረት የሚባል ጠፍቷል። አሁን እዛ ከተማ ላይ የቀሩ ሁለት ሰዎች ብቻ ነው። ጠቅላላ ተፈናቅለን በቃ ጠቅላላ በቃ ውጡ ነው እየደበደቡ በር እየደበደቡ ምን እያሉ በቃ ንብረት እየዘረፉ ሰው ካገኙም እየደበደቡ ተባብረው ሰውን ከታተው እዛ እየጣሉ መቼ ነው ይሄ የሆነው? ትናንትና በአስራ ሰባት ማለት ነው ከቀኑ አስራ አንድ ሰዓት ላይ ነው ፖሊስ ጣቢያን ሄደው ተባበሩ ፖሊስ አዛዥ ጋር እንግባባለን ደውዬ ስጠይቅ እኛ ከእኛም ከአቅማችን በላይ ሆነብናል የአመራሩ የወረዳ አመራሮቻችንም ደልድበዋቸዋል እነሱ ራሱ በግድ አስለቅቀን ወደ አስገብተናል፣ እና እናንተ ራሱ ቦታ ቦታ ያዙ ነው ያለ። ነዋሪው እንደሚሉት በአሁኑ ሰዓት በተባለው ቀስትና ጦር ምን ያህል ሰው ጉዳት እንደደረሰበት ለማወቅ የሚያስችል ሁኔታ እንደሌላቸው ነው። ከጥቃቱ ሸሽቶ በማምለጥ ላይ መሆኑንም ገልጸዋል። ጥቃቱም በሁለት ብሔሮች ላይ ተነጣጥሮ የተፈጸመ ነው ብለውታል። የቤንሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋግሬያቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮጵያውያን ለስራ በአካባቢው ይንቀሳቀሳሉ። በዚህም ምክንያት የኢኮኖሚ ግጭት ይፈጠራል። ጉዳዩ የብሔር ጥቃት አይደለም ሲሉ ሚያስተባብላሉ። ባለፉት ሶስት ዓመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት ሶስት ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበርም ብለዋል። መስከረም አስራ አምስት ቀን ሁለት ሺ አስራ አንድ ዓመተ ምሕረት የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ አስራ ኃላፊዎች እንዲሁም የቤንሻንጉል ጉሙዝ ክልል የከማሺ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጦ ተወያይተን መክረን ሁሉም ወደየአካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም አስራ ስድስት ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጊንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተወቅት የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትን ገጥማሉ። አቶ ዘላለም አያይዘው በአሁኑ ሰዓት ጫካ ውስጥ ጭምር ሆነው በስልክ ጥሪ ያደረጉ የሚገኙ አመራሪዎች ስላሉ የሞቱትም የተጎዱትንም ቁጥር ከአራት ሊጨምር ይችላል ብለዋል። በአሁኑ ሰዓት በዞኑ የተለያዩ ወረዳዎች ጥቃት እየተፈጸመባቸው እንደሆነ የገለጹንን ነዋሪዎች ጠቅሼ አነጋገሪያቸው ነበር። ከዚህ ጋር ተያይዞ የጉምዝ አመራር በተለይ እነዚህ ጉዳት የደረሰባቸው በከማሽ ዞን የሚገኙ የጉምዝ ብሔረሰብ አመራሮች እንደመሆናቸው መጠን እዛ አካባቢ ያሉ ማህበረሰቦች በያሶም በከማሽን ሆነ በሌሎች ወረዳዎች ላይ በአሁኑ ሰዓት ከፍተኛ የሆነ ውጥረት ከመንገሱ ጋር ተያይዞ እዛ አካባቢ ለዘመናት ሀብት አፍርተው ተዋልደው የሚኖሩ ሌሎችም ብሔረሰቦች መገኘታቸውን ጋር ተያይዞ ስጋት የደረሰባቸው ጉዳት ይደርስብናል ብለው ስጋት ውስጥ የሚገኙ ቢሆንም የፌዴራል ፖሊስ፣ የመከላከያ ሰራዊት እና የክልሉ የጸጥታ ኃይል በቅንጅት ፈጥኖ በአምስቱም ወረዳ ላይ አሁን በተጨባጭ እዛ ተገኝቶ እያረጋጉ ያሉበት ሁኔታ ነው ያለው። በክልሉ ምክትል ርዕሰ መስተዳድር የሚመራ የፖለቲካ አመራርም የክልሉ አስተዳደርና ጸጥታ ቢሮ ኃላፊ በቦታው ተገኝተው ህዝቡን እያረጋጉ ያሉበት ሁኔታ ነው ያለው። እዛ አካባቢም የሚገኙ ካለባቸው ስጋት አንጻር ማንነታቸውን እንዳንጠቀስ የጠየቁን ያነጋገርናቸው ሰዎች እንደሚሉት አመራሮቹን መገደል ተከትሎ ጉሙዝ ተወላጆች እዛ ከተማ በሚኖሩ ከሌላ አካባቢ በመጡ ሰዎች ላይ በቀስት ጭምር የታገዘ ጥቃት እየተፈጸመባቸው እንደሆነ ይሄም ቀደም ብሎም የነበረ አሁንም ደግሞ እንደተባባሰና በያሶ ወረዳ እንደውም ወደ ሁለት ሺህ የሚሆኑ ሰዎች ወደ ኦሮሚያ ክልል ወደዛ እየተሰደዱ መሆኑን ቀያቸውን ለቀው እየወጡ መሆኑን ነው። መከላከል አይቻ አይችልም ነበረው የክልሉ መንግስት እንደዚህ አይነት ጥቃት እንዳይፈጸም እንደ ነገርኩሽ፣ አሁን ለጊዜው ህዝቡን ለማረጋጋትና በዚህ ምክንያት የበለጠ ቀውስ እንዳይፈጠር የፌዴራል መከላከያ ሰራዊት፣ ፌዴራል ፖሊስ እና የክልል ጸጥታ ኃይሎች በአምስቱም ወረዳዎች ላይ ተሰማርተው የመከላከል ስራ የጥበቃ ስራ እየሰሩ ነው ያሉት፣ እነዚህ ህዝቦች ለዘመናት አብረው የኖሩ ህዝቦች ናቸው። የተፈጠረው ግጭት በብሔረሰብ መካከል የተፈጠረ ሳይሆን የታጠቀ ጠላት የፈጸመው ጥቃት ነው። ስለዚህ ይሄን በመረዳት በአብረው ለዘመናት በኖሩ ህዝቦች መካከል ሌላ ትንኮሳ እና ጥቃት እንዳይፈጸም ተደጋጋሚ ጊዜ አቅጣጫም እየተሰጠ የፖለቲካ አመራሩም በአምስቱም ወረዳ ተሰማርቶ ይሄን ስራ እየሰራ ያለበት ሁኔታ ነው ያለው። አቶ ዘላለም በቀስትና በጦር ጭምር የታገዘ ጥቃት መፈጸሙን አላስተባበሉም። በክልሉ እንደ ጎጂ ልማድ የሚታይና ለማስተካከልም ከፍተኛ ጥረት እየተደረገበት እንደሆነ ተናግረዋል። ቤንሻንጉል ጉምዝ ክልል በኦሮሚያ ብቻ ሳይሆን በአማራ ክልልም ከፍተኛ ቅሬታ እንደሚቀርብበት አንስቼላቸዋለሁ፣ ምላሽ አላቸው። ሰፋ ያለውን የቃለ ምልልሱን ክፍል እሁድ ምሽት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ሆንን ለዘገባዋ እናመሰግናለን። ሀገር በቀል ባህሎችን በማጎልበት ለሀገራዊ ፋይዳ ማዋል አስፈላጊ መሆኑ ተገልጿል። የመጀመሪያው የኢሬቻ የሰላም ሽልማት ዛሬ በአዲስ አበባ ተካሂዷል። ሙክታር ጀማል ዝርዝር አለው። ዛሬ በአዲስ አበባ የተከናወነውን የመጀመሪያ የኢሬቻ የሰላም ሽልማት በተናጠል ስምንት ግለሰቦችና የጋሞ ብሔር ሽማግሌዎችና የባህል አባቶች ለሀገሪቷ ሰላም ፍቅርና መዋደድ ላበረከቱት አስተዋጽኦ በሚል ተሸልመዋል። ይህንን መድረክ ያዘጋጁት የኢፌዴሪ ባህልና ቱሪዝም ሚኒስቴር ከኢትዮጵያ ባህል ማዕከል ጋር በመሆን ነው። በዚሁ ስነ ስርዓት ላይ የተገኙት የባህል ሚኒስቴሯ ወይዘሮ ፎዚያ አሚን በተለይ ሬቻ የሰላምና የሁሉም ተምሳሌት በመሆኑ ሰላምን ማቀንቀን ይህ ማስተማሪያ ነው በማለትም ገልጸዋል። እሬቻ እና ሌሎችም እሬቻን የሚመሳስሉ በየክልሉ በየብሔረሰቡ ያሉትን ባህላዊ ሃይማኖታዊ ተቋማት ጋር በጋራ የምንሰራ እና እንደዚህ አይነት ትላልቅ ስራዎችን የሚሰሩ ሰዎችን በማሸለም በዩኔስኮም እንዲመዘገቡ ለማድረግ የባህልና ቱሪዝም ሚኒስቴር መስሪያ ቤት የበኩሉን ድርሻ ይወጣል እያልኩኝ የዛሬው ዋዜማ ስነስርዓት በይፋ መከፈቱን አበስራለሁኝ በድጋሚ በዚህ ትልቅ አላማ ስም የተሰየማችሁና ለሽልማት የበቃችሁ ሰዎች እንኳን ደስ ያላችሁ ለማለት ወዳለው አመሰግናለሁ። ይህንን ሽልማት የተቀናጁት ብፁዕ ቅዱስ አቡነ ማቲያስ፣ ብፁዕ ቅዱስ አቡነ መርቆሬዎስ፣ ሙፍቲ ሀጂ ዑመር ኢድሪስ ደመቀ፣ አባገዳ በየነ ሰንበቶ፣ የሶማሌ ጎሳዎች ሰብሳቢ ጋራድ ኩልሚየ ጋራድ መሐመድ፣ የጋሞ ሀገር ሽማግሌዎች፣ አርቲስት መሐመድ አህመድ፣ ዶክተር አርቲስት ለማ ጉያና፣ ዶክተር አርቲስት አሊ ብራ ናቸው። የብፁዕ ቅዱስ አቡነ መርቆሪዎስ የፕሮቶኮል ኃላፊ እና ተወካይ ሆነው ሽልማቱን የወሰዱት የተሰማቸውን ደስታ በመግለጽ በተለይ ጠቅላይ ሚኒስትር አብይ አህመድ የብፁዕ አባታችን እምባ አባሽ በመሆናቸው እናመሰግናቸዋለን። ይህ ትልቅ ክብር የተገኘበት ሽልማት ነው ብለዋል። የአንድነት አርበኞች፣ የለውጥ አርበኞች እንዲህ አመስግኑልን፣ በርቱ ለማለት እፈልጋለሁ። እንግዲህ በብፁዕ ቅዱስ አባታችን ስም የተሰማኝን ደስታ እገልጻለሁ። የመጨረሻ ቃሌ፣ ጨለማን ጨለማ አያባርረውም፣ ብርሃን እንጂ። ጥላቻንም ጥላቻ አያባርረውም፣ ፍቅር እንጂ። ጠርተን የማንጠግብላትን እናት ሀገር ኢትዮጵያን አደራችሁ ጠብቋት። ሙፍቲ ሐጂ ኡመር እድሪስም በተለይ ሁሉም ለሰላም እንዲሰራ መልካም እንዲናገርም ጥሪ አቅርበዋል። መልካም ሰው መልካም ነገር ያመጣል። አንድ ቅን ሰው ለሀገር ይበጃል። ሁላችንም መልካም ተግባር ልናካሄድ ይገባናል። የቱለማ አባገዳና የኦሮሞ አባገዳዊ ሰብሳቢ የሆኑት አባገዳ በየነ ሰንበቶ ሽልማቱን ከተቀበሉ በኋላ የተሰማቸውን ደስታ በአንድ ቃል ብቻ ገልጸዋል ስለ እናት ሀገራችን እንትጋ እናታችን እናቃለን እንጂ አባታችን አናቅምና የምትናገረው እናታችን ነው ሁልጊዜ አንድነን ነው ምለው ነ በተለይ በቅርብ በአርባ ምንጭ አካባቢ የተፈጠረውን ችግር ለሰላም ብለው ተንበርክከው ፍቅርን በመስበክ ጠላቻን ያባረሩ የጋሞ የሀገር ሽማግሌዎች በትልቅ አክብሮትና ሙገሳ ሽልማቱ ተበርክቶላቸዋል ካዎ ደምሴ ጻራም ይህ የጋሞ ህዝብ ሽልማት ነው ብለውታል አድሶ አበልጽጎ በማህበራዊ ችግሮች፣ ፖለቲካዊ ችግሮች ውስጥ እንደ መፍትሄ ሰጪ አካል አድርጎ መጠቀሙ ለኢትዮጵያ ይበጃታል። ወደ ድሮ ክብሯ ይመልሳታል። ሰላም፣ ፍቅር፣ አንድነትንም ያመጣል። በተለይ ደግሞ የዛሬው ዕለት ደግሞ የጋሞ ብሔረሰብ ቀን አድርገን እንወስዳለን። እዚህ መድረክ ላይ እሪቻ የብዝሃነትና የአንድነት መድረክ በሚል የጥናት ጽሁፍ ቀርቧል። በኦሮሚያ ባህልና ቱሪዝም ቢሮ የባህልና ታሪክ ትውፊት ተመራማሪ አቶ ስንታየው ቶላ የጥናቱን ጭብጥ በዚህ መልክ ለአሜሪካ ድምጽ ተናግረዋል። ይህን የኦሮሞን የገዳና የሬቻን ስርዓት እሴቶችን እንዴት ወስደን ለኢትዮጵያ አንድነት በብሔር ብሔረሰቦችና ሕዝቦች እኩልነትና መቻቻል ላይ በተመሰረተ አዲስቷን ኢትዮጵያ ለመገንባት ሞዴል ከሌላ ከዓለም የምንወስደው ነገር የለም። ይሄም ሞዴል ብንጠቀም አዲስ ኢትዮጵያም በመቻቻል በፍቅር በአንድነት፣ ኢትዮጵያ ይቅርታ ላይ የተመሰረተች ኢትዮጵያን ለመገንባት እንደ ምሳሌ ሞዴል ሊሆንን ይችላል የሚል ሀሳብ ነው። ይህንን መድረክ በተመለከተ ወደፊት ለአፍሪካ ጭምር ተምሳሌት ይሆን ዘንድ በሬቻ ስም የሚሰጠው ሽልማት ወደፊትም እንደሚቀጥል የኢትዮጵያ ባህል ማዕከል ዋና ስራ አስኪያጅ አቶ ተስፋዬ ሽመልስ ተናግረዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን ወደ ቀዳሚው የሁለተኛው አጋማሽ ቅንብር እናልፋለን። በአብዛኛው የኢትዮጵያ ባህል ለእርቅ ሽምግልና የሚከናወነው ችግሩ ከተከሰተ በኋላ ነው። በቅርቡ የቡራዩን ግጭት ተከትሎ ሕይወት መጥፋቱ ያስቆጣቸው የጋሞ ናቶ ማለትም ወጣቶች ባጸፋው ንብረት ለማውደም ሲነሳሱ የጋሞ ጎሳ መሪዎችና የሀገር ሽማግሌዎች እርጥብ ሳር ይዘው በመንበርከክ ንብረቱ እንዳይጠቃ መከላከላቸውን በማኅበራዊ መገናኛ ብዙሃን ተመልክተናል። ባህል ጠቃሚ መሆኑን በመገንዘብና ና ለደረሰው የሕይወትና ንብረት መጥፋት ሐዘኑን ለመግለጽ አንድ የኦሮሚያ ክልል የልኡካን ቡድን ባለፈው ረቡዕ ወደ አርባ ምንጭ ጋሞ ጎፋ ዞን ተጉዞ ትላንት ተመልሷል። ሁለቱ ማህበረሰቦች ያካሄዱት የእርቅ ስነ ስርዓት ላይ የተገኙት ዶክተር ሚልኬሳ ሚደጋና የጋሞ የሀገር ሽማግሌ አቶ አንጂሎ አርሴን ትላንት አነጋግረን ክፍል አንድና ሰምተናችሁ ነበር። በዛሬው ክፍል ሁለት ዝግጅት ዶክተር ሚልኬሳ ሚነጋ የጉዞውን አላማ በማስረዳት ይጀምራሉ። ያነጋገረቻቸው ትዝታ በላቸው ናት። ካስታውሱ እንደሆነ ሳር ይዘው ናቶች ለፊት ተንበርክከው ሆላ ሆላ እያሉ በአካባቢው ባህል ያንን ትልቅ ባህል አሳዩ። ይሄ ደግሞ ለሀገራችን ትልቅ እስት ነው። ይሄንን ማመስገን አለብን። ጠቅላይ ሚኒስትራችንም በአደባባይ አመስግኗል። ዜሮዎቹ ደግሞ እዛ ድረስ የጋሞ አባቶች ሬዎች ተንበርክከው ነው ምስጋና ያስገቡት። ለሀገራችን የትልቅ ፍቅር የፍቅር ምንጭ ነው እና የጋሞ ባህል ምንድን ነው ሽምግልና የምናውቀው ነገሩ ከተበላሸ በኋላ ነበር። ዝሮ የምናውቀው ግጭቶቹ ከተከሰቱ በኋላ ሰው ማስታረቅ ነበር የምናውቀው በጋሞ ባህል አካሄድ ግን ግጭቱ ሳይከሰት የመከልከል የፕሪቨንሽን አፕሮች የሚባለው ትልቅ ባህል ሳይከሰት በፊት መከልከል ችሏል። ይህንን ለኢትዮጵያ ሕዝብ ሁላችንም መማር ያለብን ዓለም መማር ያለባት ትልቅ ባህል በመሆኑ ይህንን እዛ ሄደን ማመስገን አለብን ብለው ወጣቶቹ፣ እኛም ሄደን አብረን ተንበርክተን ነው ለጋሞ አባቶች እተዬው ይሄ ትልቅ ነገር ነው፣ እናመሰግናለን ብለን ለከሁለቱም በኩል የሞቱ ሰዎች ነበሩ። የጋሞ ወንድሞቻችን በዚህ ፖለቲካ ሸፍጦች፣ ሴራዎች ተለባ የሆኑት ሀዘናችን በጋራ ቲሙ እንዳለ በቡድን እዛ ይሄድ ነው ጋሞ ታሳ ታሳ ታናሞ ታናሞ ብለን ሀዘናችንን ገልጠን ማለት ሁሉም ቦታ የሞተ ወንድማማች ነው። ይህንንም ገልጠን እነሱም ሀዘኑን ተቀብለው በሚያምር መንፈስ ነው። የዛሙ አባትን መስመር ላይ ስላሉ ይጀምሩበታል እሺ በጣም ነው የማመሰግነው ዶክተር ምልኬሳ እንግዲህ በቡራዩ አካባቢ እንዲሁም በአዲስ አበባ ስለተከሰተውና የበርካታ ሰዎች ህይወት ስለጠፋበት ግጭት በተለይም እርሶው እንደ ገለጹት አሰቃቂ ስለሆነው ግድያ ፖሊስ ምርመራ እያደረገ ነው በምን ምክንያት ተነሳ እንዴት ነው እዛ ደረጃ ሊደርስ የቻለው የሚለውን ተስፋ እናደርጋለን። የኢትዮጵያ ፖሊስ ምርመራውን ካጠናቀቀ በኋላ ከየማህበረሰቡ ደግሞ የሞተ ካለ ይሄንንም ይፋን በተለይ ደግሞ የጋሞ ማህበረሰብ መሪ የሀገር ሽማግሌዎች አንዳንድ ንብረቶች እንዳይጠቁ ያደረጉትን መከላከል ወጣቶቹ ድንጋይ ለመወርወር ሲሉ ወይንም ሲወረውሩ እራሳቸው ተንበርክከው እንዴት እንደተከላከሉ በፌስቡክም ተለቋል እና እሱ በጣም የሚያስገርምና በመላው ኢትዮጵያ ስራ ላይ ሊውል የሚገባው ነገር ነው። አሁን እናንተ ከተገናኛችሁ በኋላ የጋሞ ብሔረሰብ ወጣቶች ወይንም ናቶዎች እንዲሁም ቄሮዎች ተገናኝተው እንዲህ አይነቱ ነገር እንዳይደገም ምንድን ነው እየተነጋገሩት በምን ሁኔታ ነው እልባት ያገኘው ግንኙነታችሁ? አቶ አንጀሎ አርሴ እሺ ይሄ የጋሞ ባይራዎች ወይም የሀገር ሽማግሌዎች አንድ ጥቃት፣ አንድ ሁከት፣ አንድ ችግር ሊፈጠር ሲል አስቀድሞ መከላከል በተለያየ መልኩ ይካሄዳል፣ ይፈጽማል። ከዚህም አንዱ ሳር ይዞ ተንበርክኮ፣ ነገሩ ሲከፋ ነው መንበርከኩ፣ ወደ መጨረሻ ክፋት ሲመጣ ነው እንግዲህ በላያችን ላይ አልፋችሁ ወዳችሁ ይሄን ፈጽሙ እንጂ እኛ በህይወት እያለን በቁም እያለን አደጋ መፈጠር የለበትም የማለት ባህሪ ነው መንበርከኩ። ይህን የሚተላለፍ ወጣትን ስሜተኛ፣ ሌላ አካልም ካለ ጎሜ ነው፣ ኃጢአት ውስጥ ይገባል። ይህን ያው ባይዳ ወይም ሽማግሌው የእግዚአብሔር ሽማግሌ ነው፣ እግዚአብሔር የፈቀደ ዕድሜ ያለው ነው ሲንበረከክ ይህን ተንበርክኮ ያለውን አልፎ መሄድ ማለት እግዚአብሔርን እንደ መቃወም፣ እግዚአብሔርን እንደ ማስቀየም ስለሚቆጠር ወዲያው ህሊናቸውን እንዲገዙ እንዲያስቡ ያደርጋል እና ይህን ተቀብሎ ነው ናቶዎቹ የተመለሱትና ለዚህ እኛም በየጊዜው ጊዜው ምዝጋና ለናቶ እያቀረብን ቆይተናል። ከዛ በተረፈ በዛሬው ፕሮግራም ቄሮሞኔ ናቶ ቃለማላ ፈጽመዋል ማለት ይቻላል። ይህም ምንድን ነው? አንደኛ እንዲህ ያሉ ሁኔታዎች ሲፈጠሩ አባቶችን ታላላቆችን ሰምቶ እውከትን መከላከል የግድ ወጣቱም ሚና መሆኑን በመረዳት እንዲህ ያለ ችግር፣ አደጋ ወደፊትም እንዳይከሰት ናቶ አሁንም ሕዝባችን እዛ አካባቢ ሙሉ በሙሉ ያው ተፈናቅሎ ሀብት ንብረቱ ወድሞ መስሪያ እቃውም ጭምር ጠፍቶበት የተመለሰ ስለሆነ ቀጣይ ድጋፍ ያስፈልጋል። ሳይኮሎጂካል ትሪትመንት በጣም ያስፈልገዋል። አሁን የተፈጸመው አደጋ ዶክተር አሁን እንደገለጹት አይነት አሰቃቂ ነበረ። ያን አሰቃቂ ሁኔታ በአይናቸው ያዩ ህጻናት፣ ሴቶች፣ አባት ሲገደል ያዩ ወንድም ሆኑ ሴት ልጆች፣ ሚስቶች ሁሉ ሁኔታውን እያዩ የተፈጸመ ድርጊት ስለሆነ ስነ ልቦና አምሯቸው ታውኳል። ይሄ ትሪትመንት በጣም ያስፈልጋል። ስለዚህ በቀጣይ ደግሞ መስሪያ እንትናቸው ሙሉ የለም። አሁን ወደ ቤታቸው ተመልሷል እንጂ እለት ተዕለት ኑሯቸው የተቃወሰ ስለሆነ ይሄንን ደግሞ በሂደት ማስተካከልን ቀጣይ ሌላ ደግሞ ተመሳሳይ አደጋ እንዳይመጣም የመጠበቅ እንዲጠብቅ ኃላፊነት ቃል እንዲገባ ናቶዎች ጠይቀው ቄሮዎችም ለዚህ በሚገባ ያው ተቀብለው እንደሚፈጽሙ ሌላ ጥቃትም እንዳይከሰት የተመለሱትም በአግባቡ ተይዘው ተገር ክብካቤና ማቋቋም ተደርጎላቸው ሁሉንም ነገር እንደሚፈጽሙ እንደሚያሳኩ ቃል ገብተዋል። በዛ ልክ ዶክተር ሚልኬሳ እንደገለጹት እጅግ በጣም የተሳካ ስምምነት ያለው ሁለቱም በኩል ማለት ነው። በጋሞ ባይራዎች እና በኦሮሞ አባገዳዎች መካከልም ቃል ያው መግባባት ተደርጓል። አንድ ድርጊት፣ አንድ መጥፎ ሁኔታ ከተፈጠረ በኋላ ማሸማገል ብዙ ጊዜ የሽማግሌዎች ሚና ሆኖ ነበር የሚታየው እና የጋሞ ባህል ከዚህ ለየት የሚያደርገው መከላከል ነው። መከላከል መከላከልን መሰረት ያደረገ ባህል ስለሆነ ይሄ ባህል ለሁለቱ ህዝቦች ብቻ ሳይሆን ለኢትዮጵያ በመላው ማገልገል አለበት ተብሎ ፎረም ተቋቁሟል። የወጣቶች ፎረም ከቄሮ አራት አባላት፣ ከናቶ አራት አባላት ያሉት የወጣቶች ፎረም ተቋቁሞ ተመርጦ እዛው ቃል ገብቶ ይህ ባህል ይህ ስርዓት የአገሪቱን አንድነት ከማስጠበቅ አኳያ ሁሉም ኢትዮጵያውያን የብሔር ብሔረሰቦች ሁሉም መብቶች የተከበረበት ሁኔታ እንዲኖር ከመፈለግ አንጻር ያን ለማስፈጸም እነዚህ ናቶች ኃላፊነት ወስደዋል። ቃል ገብቷል። እጅ ለእጅ ተያይዘው በተግባርም እንደሚያሳዩ ለጉባኤተኛው በሙሉ ቃላቸውን ሰጥተዋል። ይህ አንድ ነገር ሆኖ ያው አባገዳዎችም ሆኑ የሀገር ሽማግሌዎች ቀጣይ የደም ማንጻት ሥርዓት አለ። በጋሞ ባህል አንደኛ ሳይኮሎጂካሊ የተጎዱ ወገኖችን አእምሯቸው እንዲረጋጋ እርቅ መፈጸሙን እንዲያስታውሱ የተፈጠረውን ሁኔታ እንድረሱ የሚያደርግ በደም በፈርስ ላይ ቆሞ የሚፈጸም መሐላ አለ። ይህ ሲፈጸም ከተጎዳው ወገንም ጎጂው በቀጥታ ባይገኝም ጉዳት በተፈጸመበት አካባቢ ያለው ህብረተሰብ ተወካዮች በተገኙበት ልክ ዛሬ መጥተው እዚህ የጋሞን ህዝብ ካሳ ታናሞ እኔን እኔን እኔን ይብላኝ ሞት እኔን ይብላኝ ብለው ያው እንዳጽናኑት እንደደረሱት ሁሉ እዛም ቢሆን ይህንን ሁኔታ ለአንድና ለመጨረሻ ጊዜ ለማጽናናት ያው የሚደረገው ባህላዊ ስርዓት አለ ይሄ እስከሚያልቅ ድረስ ይሄ መንገድ ጥርጊያ ሆኖ የሚያገለግል እና ሁለቱንም ህዝቦች ነው ምክንያቱም የጋሞ ህዝብ ያስብ የነበረው ኦሮሞ በወገኖቼ ላይ ጥቃት ፈጸመ የምል ነበረ ግን ይሄ የተሳሳተ መሆኑን ሮ በዚህ ጉዳይ እጁ እንደሌለበት የኦሮሞ ህዝብ እጁ እንደሌለበት እርግጥም እናምናለን የኦሮሞ ህዝብ ብዙዎቹን ደብቆ ሸሽጎ ከአደጋው አትርፏቸዋል ነገር ግን አንዳንድ የተሳተፉ ክፍሎች አሉ። እነዚህ እንግዲህ ከየት መጡ በየት መጡ እንዳልነው፣ የፖለቲካ ኢንትረስት አላቸው ፍላጎት አላቸው ወይስ የትግን የኢኮኖሚ ኢንትረስት ኖሯቸው ነው የሚለው ገና በምርመራ ላይ ነው። ምርመራው ደግሞ በራሱ ሂደት እስከ መጨረሻው ቀጥሎ ወንጀለኞች ለህግ እንደሚቀርቡ በጉባኤው ላይም ከኦሮሚያ የመጡ አባገዳዎችም የመንግስት ተወካዮችም ቀይሮ ወጣቶችም ገልጸውልናል። በዛ መሰረት ለምርመራው ግብዓት የሚሆኑ ነገሮችን ጥቆማዎችን ከማቅረብ ጭም እንደሚሳተፉና እየተሳተፉም እንደሆነ ተብራርቶ ተገልጾልናል። ከዚህ የተነሳ የጋሞ ህዝብም አስቀድሞ የነበረውን ሁሉንም አንድ ላይ የመፈረጅ ሁኔታ የነበረውን አጥርቶ ጉዳቱን የፈጸሙ አካላት እነማን እንደሆኑ ያ ተለይቶ እስከሚታወቅ ድረስ ተግባሩ የኦሮሞ ህዝብም ሆነ የቄሮዎች ተግባር አለመሆኑን በመገንዘብ ለቀጣይ እርቅ ስርዓት የሚያስፈልጉ ቅድመ ሁኔታዎችን በማመቻቸት በአጭር ጊዜ ውስጥ ቃል በመግባባት ነው። የተለያየ ነው። እሺ እንግዲህ አሁን ያሉኝ ቀጣይ ሂደት አለ። ደም ማንሳት ያሉት የሀገር ሽማግሌዎች ወይንም አባገዳዎች ቡራዩ አካባቢ ሊከናወን የሚችል እቅድ ተይዟል። እሱን ደግሞ በደረሰ ጊዜ በዛ ላይ እንዘግባለን። ተወከሉ መድረክ አቋቁመዋል፣ ስላሏቸው የናቶና የቄሮ ተወካዮችም እንዲሁ ወጣቶቹን ደውለን እናነጋግራቸዋለን። ለዛሬ ግን ለጊዜያችሁ በጣም ነው የማመሰግነው። ዶክተር ምልኬሳ መንገድ ላይ ናቸው እየነዱ ወደ አዲስ አበባና ስቁሜ ነው እና ማነጋግራቸው ለዚህ ምሽት ይበቃናል። እኛም በጣም በጣም እናመሰግናለን። የኦሮሚያን ቡድን በአጠቃላይ የክልሉን ፕሬዝዳንት ጨምሮ ከልብ እናመሰግናለን። የደቡብ ክልል በተወካያቸው አማካኝነት የጋሞን ሕዝብ ለማረጋጋት ያደረጉት ንግግራቸውም ጭምር ማራኪ የሆኑት የክልሉ ትምህርት ቢሮ ኃላፊ ዶክተር እሸቱን ጨምሮ የዞኑን አስተዳዳሪ ይህንን ፕሮግራም ፋሲሊቴት በማድረግ ስላደረጉት አስተዋጽኦ ከልብ እናመሰግናለን። የአሜሪካ ድምፅ ሬዲዮ ያው አማርኛ ክፍሉን ከልብ ከልብ ለማመስገን ወዳለሁ። ግዝታ እንስንም በጣም አመሰግናለሁ። እሺ፣ እኔም በአድማጮቼ ስም አመሰግናለሁ። መልካም በዓል አሜን። እኛም ትዝታንና እንግዶቿን ዶክተር ሚልኬሳ ሚደጋንና አቶ አንጅሎ አርሴን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የመጨረሻው ቅንብር ላይ ደርሰናል። አፍሪካ በጋዜጦች ይላል። አዘጋጅና አቅራቢ አዳነች ፍሳይ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች መታሰራቸው ታወቀ። ታላቁ ህዳሴ ግድብን አስመልክቶ ኢትዮጵያ፣ ግብፅና ሱዳን ባካሄዱ ስብሰባ ስምምነት ላይ እንዳልደረሱ ግብፅ አስታወቀች። በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ከ380 ሺህ በላይ የሚሆኑ ሰዎች ማለቃቸው ተገለጸ። የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የኒውዮርክ ታይምስ ጋዜጣ ድረገጽ የኢትዮጵያ መንግስት ባለፈው ሳምንት በአዲስ አበባ ዙሪያ በብዙ ሺህ የሚቆጠሩ ሰዎች ማሰሩንና ብዙዎቹ በትምህርት እንዲታረሙ ወደ ወታደራዊ ሰፈር መላካቸውን መንግስታዊ ባለስልጣኖች ባለፈው ሳምንት መግለጻቸውን ጠቁመዋል። መንግስት ይህን እርምጃ የወሰደው ዘርን ያማከለ ግጭት በተስፋፋበት በአሁኑ ወቅት መንግስት ድርጊቱን ለማቆም የወሰደው እርምጃ የለም በማለት ሕዝቡ እያማረረ ባለበት ሁኔታ መሆኑን ዘገባው ጠቅሷል። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አመራር ስር ከኤርትራ ጋር ሰላም አድርጋለች፣ እስረኞችን ፈታለች፣ የታገዱ የፖለቲካ ቡድኖችና መሪዎቻቸው ከስደት እንዲመለሱ ፈቅዳለች። ይሁንና በለውጡ እግር በሀገሪቱ ዙሪያ ዘርን ያማከሉ ግጭቶች ተስፋፍተዋል። በያዝነው ወር ደግሞ ግጭቱ አዲስ አበባና አካባቢዋን አዳርሷል ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። ዘገባው አያይዞም አንዳንድ ሰዎች የፖለቲካው ቁጥጥር መላላትና የዘር ግጭቱ የተያዙ ናቸው እንደሚሉ ገልጿል። ጠቅላይ ሚኒስትር አብይ ታግደው የነበሩ የፖለቲካ ቡድኖች ወደ ሀገራቸው እንዲመለሱ በማግባባት እነዚህ ቡድኖች እንዲበረታቱና ተደራሽነታቸው እንዲጎላ አድርገው ሊሆን ይችላል። የኦሮሞ ነጻነት ግንባርን የመሳሰሉ ድርጅቶች በዘር ላይ ተመስርተው የተደራጁ መሆናቸው የሚታወቅ ነው የሚል ትንታኔ እንደሚሰማ ዘገባ አውስቷል። የአዲሶቹ ቡድኖች አገር መግባት የፖለቲካውን ምህዳር አጨናንቋል። ይህም ሁሌም አዎንታዊነት ይኖረዋል ማለት አይደለም ሲሉ ፍሪደም ሃውስ በተባለው ተቋም ከፍተኛ የፕሮግራም ኦፊሰር ዮሴፍ ባድዋዛ ማስረዳታቸውን ዘገባው ጠቅሷል። ተንታኙ አያይዘውም እነዚህ ተጨማሪ የፖለቲካ ድምጾች መንግስት በሚያደርገው የለውጥ ጥረት የሚኖረውን ድምፅ የማጨናገፍ ሚና ይኖራቸዋል የሚል ግምት የነበረ አይመስለኝም ማለታቸውን ዘገባው ገልጿል። በቅርቡ የተካሄደው ዘር ተኮር ግጭት የተነሳው 1500 የሚሆኑ ኤርትራ የነበሩ የኦሮሞ ነጻነት ግንባር ተዋጊዎች ወደ ሀገሪቱ ሲገቡ ነው። የኦሮሞ ወጣቶች ተዋጊዎችን ለመቀበል ወደ አዲስ አበባ ሲጎርፉ የድርጅቱን አርማ በከተማይቱ መንገዶችና ግድግዳዎች በቀለም መቀባት ሲጀምሩ ጠብ እንደተነሳ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ከዚያም ቡራዩ በተባለችው የተለያዩ ዘሮች ሰዎች በሚኖሩባት ከተማና ና በአሸዋ ሜዳ ከተማ አስከፊ ግጭት ተነስቶ ከ20 በላይ የሚሆኑ ሰዎች መገደላቸውን የአካባቢው የዜና አገልግሎቶች ጠቁመዋል። በግጭቱ ከሞቱት አብዛኞቹ በኦሮሚያ ክልል የሚኖሩ የአናሳ ቡድኖች አባላት ናቸው መባሉን ዘገባው አውስቷል። በነገታው ታዲያ በአዲስ አበባና አካባቢዋ 35 ሰዎች እንደተገደሉ ባለሥልጣኖች ገልጸዋል። አንዳንዶቹ ዘር ተኮር ግጭትንና መንግስት ግጭቶቹን ለማቆም እርምጃ አልወሰደም በሚል ሰልፍ በወጡበት ወቅት በፖሊሶች የተገደሉ መሆናቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቁሟል። አለማየሁ በለጠ የተባለ ወጣት መንግስት ዘር ተኮር ግጭት ለማቆም አለመቻሉን አስመልክቶ ብዙ ሰዎች የሚማረሩበት ነጥብ ማንሳቱን ዘገባው ሲያወሳ መንግስት ዜጎችን ከጥቃት በማዳን በኩል ባለው አቋም ላይ የጥያቄ ምልክት ማኖሩን ጠቅሷል። እስካሁን ባለው ጊዜ ግን ይላል ዘገባው፣ ከታሰሩት ብዙዎቹ ከዘር ግጭት ጋር የተያዙ መሆናቸውን የሚያመለክት ነገር የለም። በመሰረቱ ከታሰሩት ብዙዎቹ ባለፈው ሳምንት በተራ ጥፋትና ከቡና ቤቶችና ከክለቦች የታፈሱ ይመስላል። የአዲስ አበባ ፖሊስ ኮሚሽነር ደግፌ ቤዲ ባለፈው ሰኞ በገለጹት መሰረት በግጭቱ ተሳትፏል የተባሉ 1200 ሰዎች ታስረዋል። ከህብረተሰቡ ጋር በሰላም ለመኖር በሚቻልበት መንገድ ለመታነጽ ወደ ወታደራዊ ካምፕ ተወስደዋል። ወደ 175 የሚጠጉ ሰዎች ከግጭቱ ጋር በተያያዘ ለፍርድ ይቀርባሉ። ከአንድ ሺ በላይ የሚሆኑ ሰዎች ደግሞ በተለያዩ ተራ ጥፋቶች ታስረዋል ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። በመጨረሻም ከታሰሩት ብዙዎቹ ዘርተኮር ግጭትን በመቃወም የተሰለፉት ናቸው ስለሆነም ካለምንም ቅድመ ግዴታ በአስቸኳይ ይፈቱ ሲል አምነስቲ ኢንተርናሽናል የተባለው ለሰብአዊ መብት ተሟጋች ድርጅት ማሳሰቡን ዘገባው አስገንዝቧል። ሚድል ኢስት ሞኒተር የተባለው ድረ ገጽ ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት አዲስ አበባ በተደረገው ስብሰባ ስምምነት ላይ ለመድረስ እንዳልተቻለ ግብፅ መናገሯን ገልጿል። የግብፅ የውሃ ሀብትና የመስኖ ሚኒስቴር ባለፈው ረቡዕ በገለጸው መሰረት የህዳሴ ግድቡን አስመልክቶ የኢትዮጵያ የግብፅና የሱዳን የውሃና የመስኖ ሚኒስትሮች አዲስ አበባ ያካሄዱት ስብሰባ በከባድ ነጥቦች ላይ ሊስማሙ እንዳልቻሉ ገልጿል ይላል ድረገጹ። የግብፅ የውሃ ሀብት ሚኒስትር አብደል አቲ የሦስቱ ሀገሮች ሚኒስትሮች ግድቡ ውሃ የሚሞላበት ጊዜንና መንገድን በሚመለከት ሁሉንም ወገኖች በሚያረካ መንገድ እንዲከናወን ንግግር ማካሄዱን እንደሚቀጥሉ መግለጻቸውን ሚድል ኢስት ሞኒተር ላይ የወጣው ጽሑፍ ጠቁሟል። ሱዳን በበኩሏ ስለ ህዳሴው ግድብ የሚካሄደው ንግግር ስምነት ላይ ለመድረስ ያልተቻለው በግብጽ ምክንያት ነው እንደምትል አልአራቢ አልጃዲድ የተባለ በእንግሊዝኛ የሚወጣ ድረገጽ መግለጹን ሚድል ኢስት ሞኒተር ጠቁሟል። ህዳሴ ግድብን ውሃ ስለ መሙላት ጉዳይ በኢትዮጵያ የቀረበውን ሀሳብ ግብፅ አልተቀበለችም። ኢትዮጵያ ያቀረበችው ሀሳብ ግድቡ ውሃ የሚሞላበት ጊዜ በየዓመቱ ጥናት በሚደረግበት የዝናብ መጠንና በሚኖረው የጎርፍ ሁኔታ ይወሰናል የሚል መሆኑን ዘገባ አውስቷል። ግብፅ የመሰረተችው የቴክኒክ ኮሚቴ ታዲያ ግብፅ ሀሳቡን እንዳትቀበል ምክረ ሀሳብ ማቅረቡን፣ ኢትዮጵያ ከሶስት ዓመታት በፊት ካርቱም የተፈረመውን የመርህ እወጃ ስምምነትን የመተግበር ቁርጠኝነት የላትም ማለቱን ሚድልስ ሞኒተር የተባለው ድረገጽ አስነብቧል። ዋሽንግተን ፖስት ጋዜጣ ደግሞ በደቡብ ሱዳን የእርስ በርስ ጦርነት ያለቁ ሰዎች ከ382000 በላይ መሆናቸውን አዲስ ዘገባ መግለጹን ዘግቧል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ገንዘብ አቅራቢነት በተደረገው አዲስ ጥናት መሰረት በደቡብ ሱዳን በተካሄደው አስከፊ የእርስ በርስ ጦርነት ቢያንስ 382000 ሰዎች ማለቃቸውን ገልጿል። ዘገባውን ያቀረበው የለንደን የሃይጄንና የትሮፒካል መድኃኒት ትምህርት ቤት ቡድን ሲሆን የዩናይትድ ስቴትስ የሰላም ተቋም ከውጭ ጉዳይ ሚኒስቴር አጋርነት ጋር የመደወ ቡድን ነው። የተባበሩት መንግስታት ድርጅት ባለሥልጣኖች ደቡብ ሱዳን ውስጥ በእርስ በእርስ ጦርነት ምክንያት የሞቱት ሰዎች አምሳ ሺህ ናቸው የሚል ግምት አቻምና አውጥቶ ነበር። ትክክለኛ የሆነ የሙታን አሃዝ ማውጣቱ ለፖሊሲ አውጪዎች ወሳኝ መሆኑን የገለጸው የዋሽንግተን ፖስት ጋዜጣ ዘገባ ይሁንና በጦርነት ወቅት ትክክለኛ የሙታን ሀዝ ማግኘቱ ከባድ መሆኑን ሳይጠቅስ አላለፈም።